ሐይቅ ከተማ የሚገኙ ማኅበራዊ አገልግሎት ሰጪና የመንግሥት ተቋማት በሙሉ በህወሓት ታጣቂዎች ጉዳት ደርሶባቸዋል ሲል የከተማይቱ አስተዳደር አስታውቋል። አገልግሎት መስጠት የሚችል ተቋም እንደሌለም ምክትል ከንቲባዋ መሱድ አበራ ገልጸዋል። ሰሞኑን ወደ ሰሜን ሸዋና ደቡብ ወሎ አካባቢዎች ተጉዞ የነበረው ኬኔዲ አባተ ከሐይቅ ተከታዩን ዘግቧል። በአማራ ክልል ደቡብ ወሎ ዞን የምትገኘው የሐይቅ ከተማ በሰሜን ኢትዮጵያው ግጭት ከፍተኛ ጉዳት ከደረሰባቸው ከተሞች አንዷ ነች። የህወሓት ኃይሎች ከጥቅምት 10 እስከ ህዳር 28 በሐይቅ ከተማ በቆዩባቸው ጊዜያት በከተማዋ የሚገኙ በርካታ ተቋማት ዘረፋና ውድመትን ጨምሮ በተለያየ መጠን ጉዳቶች ደርሰውባቸዋል። በከተማዋ ከፍተኛ ጉዳት ከደረሰባቸው ማህበራዊ አገልግሎት ሰጭ ተቋማት መካከል የሐይቅ የመጀመሪያ ደረጃ ሆስፒታል ይጠቀሳል። የሆስፒታሉን ጉዳት ጉዳት ለመመልከት ወደ ስፍራው ባቀናንበት ወቅት በአንዳንድ ህንፃዎቹ ላይ ከፍተኛ ጉዳት መድረሱንና በርካታ ንብረቶቹ መውደማቸውን እንዲሁም የተቀሩትም ተበታትነው መገኘታቸውን ታዝበናል። የህወሀት ኃይሎች ሆስፒታሉን ከተቆጣጠሩት በኋላ መድኃኒትና የህክምና ማሽኖችን ጨምሮ የተለያዩ የሆስፒታሉን ንብረቶች ዘርፈው በጭነት መኪኖች ሲያጓጉዙ መመልከታቸውን መኖሪያቸው በሆስፒታሉ አቅራቢያ መሆኑን የነገሩን የሆስፒታሉ የህክምና ባለሙያ የሆኑት አቶ ጥላሁን አስፋው ይገልጻሉ። ሆስፒታሉ አካባቢ ነበረ። የሚሆነውን ነገር ሁሉ መለከት ነበር። መጨረሻ ላይ ሰራዊቱ ወደ ደሴ አቅጣጫ ካሸገሸገ በኋላ ነው የትራንስፖርት መኪና አይሱዚ ሲኖ፣ እንደገና ይሄ እርዳታ ተሳቢ መኪና ይዘው እየመጡ ሲጭኑ የነበረው እሱም በአይኔ ነበር ሳይ የነበረው። መጀመሪያ ላይ ፍሉድ ባክ ነበረ ይሄ ለሰራዊታቸው ቁስለኛ የሚሆን የወጣ አንድ አራት መኪና የሚሆን እሱን ይዘው ወጡ። ከዛ በኋላ ማሽን ነው የሆስፒታሉን ማቴሪያል ማሽን መድኃኒት ጭነው ይትመላለሱ ሶስት ቀን አራት ቀን ሙሉ ጭነው ሲወጡ የሆስፒታሉ ፍራሽ ሁሉ ተጭኖ ሲወጣ እኔ አይነ በአይኔ አይችለው ከደረሰበት ጉዳት አንጻር ሆስፒታሉን ወደ ቀድሞ አገልግሎቱ በአጭር ጊዜ መመለስ ከባድ መሆኑንም የገለጹት አቶ ጥላሁን ሆስፒታሉ አገልግሎት መስጠት ካቆመ በኋላ በወሊድ ምክንያት ሕይወታቸውን ያጡ እናቶች መኖራቸውንም ተናግረዋል። ሶስት እናቶች መሞታቸውን አውቃለሁ። ከገጠር የመጡ እንዲሁም አንዷን ይዘዋት መጥተው ነበር። ልክ እንደሄድ እንደተመለሰች ነው የሞተችው ወደ አገልግሎት የሚሰጥ ነው የሚመስለው፣ ያዋልዱኛል ብላ ነበር የምትገምተው። ያለውን እኮ ችግር እኮ ያውቁታል እኮ። ዙሪያው የጦርነት እንትን ነው። ሲጨንቃቸው ወደ ሆስፒታል ወደ ጤና ተቋም ነው ይዘዋት ይመጣት። ግን ሲመጡ ያገኙት ነገር ሌላ ነገር። ሆስፒታሉ እንደዚህ ወድሞ ነው ያዩት። ተመልሶ ሄዱ። እንደ ሄደች ህይወቱ አልፏል። ሌሎችም እንደዚሁ እዛው ቤታቸው ህይወታቸው አልፏል። ቤታቸው ሲወልዱ ማለት ሶስት አሁን እዚህ አካባቢ ባለሙያ መሆኔን ያወቀ ይገርመሃል፣ ወላዶች ሁሉ ይመጣሉ። እኔ ምንም አደርጉ ላ ባለሙያ ነኝ። ሙያ እውነት ነው ምነግርህ እኔ ጋር ይመጣሉ ሲጨንቃችሁ። እኔ ምንም መረዳችሁ ነገር የለም። ከዚህም በተጨማሪ እንደ ስኳር፣ ኤች አይቪና የደም ግፊት ባሉ በሽታዎች የሚታመሙ የሀይቅ ከተማና አካባቢው ነዋሪዎች መድኃኒት ማግኘት ባለመቻላቸው ለከፋ ጉዳት መጋለጣቸውንም የሆስፒታሉ የሕክምና ባለሙያ አቶ ጥላው ገልጸዋል። የስኳርና የደም ግፊት ታማሚ መሆናቸውን የሚገልጹት የሐይቅ ከተማ ነዋሪው አቶ መሐባ ሁሴን የሆስፒታሉ ውድመት ተጽዕኖ ካሳደረባቸው ሰዎች አንዱ ናቸው። አቶ መሐባ ለሕመማቸው መድኃኒት ማግኘት ባለመቻላቸው ለሕይወታቸው እንደሚሰጉ ተናግረዋል። የስኳር ታማሚ ነኝ፣ ግፊት አለብኝ። መድኃኒት ያው ቸክ እየተደረጉ በየወሩ ጤና ጣቢያ እየሄድኩኝ እወስድ ነበረ። አሁን ግን በምንም ታምር የለም። ይሄ መድኃኒት ተቋርጦ በከፍተኛ ደረጃ ላይ ነው የምገኘው። ለሕይወቴ አስጊ ቦታ ላይ ነው የምገኘው። በቃ መኖርና ለመኖርም በቃ ምንም አላወቅኩትም። ከዛሬ ነገ ሞታለሁ እያልኩኝ ያው በመጠባበቅ ላይ ይገኛል። ስለዚህ ይህንንም መንግስት በአስቸኳይ መድኃኒቶች ትኩረት አድርጎበት መፍትሄ እንዲሰጠን እጠይቃለሁኝ። ከሆስፒታሉ በተጨማሪ በሀይቅ ከተማ የሚገኙ ትምህርት ቤቶችም ከፍተኛ ጉዳት እንደደረሰባቸው የገለጹት የከተማ አስተዳደሩ ምክትል ከንቲባ መሱድ አበራ በዚህም ሳቢያ ተማሪዎችን በቅርብ ጊዜ ወደ ትምህርት ገበታ መመለስ አዳጋች መሆኑን ይናገራሉ። ይህ የጥላት ኃይል ከተማችን እንደገባ አጠቃላይ ጥፋት ነው የደረሰው። ጤና ተቋሞችም ደረጃ ማለት ነው። ከተማችን ላይ አንድ ሆስፒታል አለ እንዳልነበረ የተደረገበት ሁኔታ አለ ማለት ነው። ሙሉ ማሽኖች ተመዝብረዋል ተጭነው ሄደዋል። አለ የሚባል ቁሳቁስም ሀብትም የለንም በጤና ተቋሞቻችን በኩል ማለት ነው። ትምህርት ቤቶችም አካባቢ ኦፊሻሊ አራት የመንግስት ተቋም ትምህርት ቤቶች አሉ እዚህ ከተማችን ውስጥ አራቱም አልፎ አልፎ ከመስተዋቶች እንደዚህ ካለመሰበር ባለፈ አጠቃላይ ለመማር ማስተማር የሚያገለግሉ ቁሳቁሶች ተመዝብረዋል እና በአጭር ጊዜ ተማሪዎቻችን ወደ ትምህርት ቤት የሚመለሱበትን ሁኔታ ለመፍጠር እጅግ በጣም እንደ ከተማ አስተዳደር እንቸገር ይመስለኛል። በከተማዋ የሚገኙ ሁሉም መንግስታዊ አገልግሎት ሰጭ ተቋማትም የህወሀት ኃይሎች የጥቃት ኢላማ መሆናቸውንም አቶ መሱድ ገልጸዋል። አሁን ላይ ህብረተሰቡን ሊያገለግል የሚችል ተቋም በከተማዋ እንደሌለም ነው የተናገሩት። እንደምታውት ተቋማቶች እጅግ በጣም ከምልህ በላይ ወድመዋል። በርካታ የመንግስት ተቋማቶች ንብረቶች ነበሩ፣ ተዘርፈዋል። ያልሄዱትም እንዳአጠቃላይ አገልግሎት እንዳይሰጡ ተደርገው ተሰብረዋል፣ በሌላም አካል እንዲዘረፉ ተደርጓል። ከዛ ባለፈ ደግሞ ወደ አራት ሴክተሮች በዙ በጥፋት ኃይል ቃጠሎ እንዲደርስባቸው ተደርጓል። ሙሉ በሙሉ ውስጣቸው የነበረው የሰራተኛ መረጃ አጠቃላይ የተገልጋዩ ማህበረሰባችን መረጃዎችም በእሳት እንዲጋዩ የተደረገበት ሁኔታ ስላለ ከተማው ላይ በመንግስት ተቋማት በኩል የደረሰው ችግር በጣም የከፋ ችግር ነው። ያው ህብረተሰቡም በዛ ልክ ሊያገለግል የሚችል ተቋም እንደሌለን ነው የምረዳው ማለት ነው። በሐይቅ ከተማ የህወሓት ኃይሎች አድርሰዋል የተባለውን አጠቃላይ ጉዳት በተመለከተ በዝርዝር ጥናት እየተደረገ መሆኑንም የከተማ አስተዳደሩ ምክትል ከንቲባ መሱድ አበራ ገልጸዋል። የሰብአዊ መብቶች ጥሰቶችንና የተቋማት ውድመቶችን በተመለከተ የሚቀርቡባቸውን ክሶች በተደጋጋሚ ሲያጣጥሉ የቆዩት የህወሓት አመራሮች በህወሓት ኃይሎች ደርሰዋል የተባሉ ጉዳቶችን በተመለከተ በገለልተኛ አካል ጥናት እንዲደረግና የጥናቱን ውጤት ተከትሎ እርምጃ እንደሚወስዱ ከዚህ ቀደም መግለጻቸው ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ ሐይቅ